በኢጣሊያ ፋሽስት ወራሪዎች ከሰላሳ ሺህ በላይ የአዲስ አበባ ሰላማዊ ነዋሪዎች በግፍ የተፈጁበት የሰማዕታት መታሰቢያ በትናንትና ዕለት የካቲት 12 መቀበሩ ወይም መታወሱ ይታወቃል። ይህንን የጅምላ ጭፍጨፋ በሰላማዊ ሰዎች ላይ ያዘዘውና የጦር ወንጀለኝነቱ በፍርድ ቤት የተረጋገጠው ሩዶልፍ ግራዚያኒ በጣሊያኗ የአፊና ከተማ የመታሰቢያ ሐውልትና በስሙ የሚጠራ ቤተ መዘክር መናፈሻ መሰራቱ ያስቆጣቸው ኢትዮጵያውያን አዲስ አበባን ጨምሮ በዩናይትድ ስቴትስና በአውሮፓ በጣሊያን ኤምባሲዎች ደጃፍና ከ20 በላይ ኢትዮጵያውያን በሚገኙባቸው ሌሎች ከተሞች በተለያዩ መንገዶች ቅዋሚያቸውን መግለጣቸውንም እንዲሁ በትናንትናው ምሽት ዘግበናል። ከትናንቱ ዘመቻ ማግስት ሊኖር የሚችለውን ቀጣይ እንቅስቃሴ ጨምሮ በዚህ በዩናይትድ ስቴትስ ነዋሪ የሆኑ ሁለት አስተባባሪዎችን ለምሽቱ አወያይተናል። ወደ ዩናይትድ ስቴትስ ያመራ ነው አሉላ፣ እንደምታውቀው ኢትዮጵያን በአሜሪካ አሜሪካ ያለውን ጉዳይ ለመመልከት ነው። ያን ደግሞ አንተነ እንግዶቹን ያዋህያቸውና ቀጥሉ። አመሰግናለሁ። አዲሱ እንግዶቻችን አቶ ኪዳኔ አለማየሁ አለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ማህበር ፕሬዝዳንትና ና የኢትዮጵያ የጸረ ጅምላ ፍጅት ኮሚቴ በዋሽንግተን ዲሲ የተባለው ድርጅት ወይም ማህበር ሊቀመንበር ዶክተር ሚካኤል ወሰን ናቸው። ዶክተር ሚካኤል በትናንትናው ምሽት ከዋሽንግተኑ የጣሊያን ኤምባሲ መልስ ወደ ቫቲካን ኤምባሲ በማቅናት ላይ መሆናችሁን ነበር የገለጡልን ከዚያስ ምን አይነት ምላሽ አገኛችሁ ከቫቲካን ኤምባሲ? እንግዲህ እንደምታውቀው ያው የቫቲካን ኤምባሲ እዛው የጣሊያን ኤምባሲ ጎን ለጎን ነው፣ ሩቅ አይደለም። ወደዛ አቀናንና ሄድን። እዛ ስንገባ ሶስት ሰዎች ተላኩ፣ ሶስት ልኡካኖች ገቡ። እኔ አልገባሁም፣ ግን ሪፖርቱን አንብቤዋለሁ። ሻይም ቡናም ተጋበዙ፣ ፎቶግራፍም አንሺውም እንዲገባ ተፈቀደለት። የጣሊያን ኤምባሲው አልፈቀደም ነበር። ገቡ፣ ከፓስቶሮቹ ጋር ተነጋገሩ ቄሶች ናቸው እንግዲህ የቫቲካን የካቶሊክ ቄሶች ናቸው። አቤቱታውን አነበቡት። አዎ እኛም የሰው ልጅ ጭፍጨፋን አንቀበልም፣ የትም ሀገር፣ የኢትዮጵያም ጭምር የተደረገውን አንቀበልም። የግራሲያኒንም ሐውልት ተሰርቶ እንደዚህ በሱ ድርጊቱ፣ በስራው መኩራት ልክ አይደለም። ሆኖም የትኛው የካቶሊክ ቄስ በግራሲያኒ ሞኒውመንት ሲገነባ የተገኘው ቄስ ማን እንደሆነ ስሙን ብትሰጡን የበለጠ መርምረን ልንደርስበት እንችላለን። እንግዲህ ኦገስት ቴንት ነው ይሄ የተደረገው የሀውልቱ ጋር ቫቲካን ቄስ ሄዶ አብሮ ጸልዮ፣ የግራሲያኒን ሀውልት ያቆመው የቄሱን ስም እንፈልጋለን ብለዋል። ስለዚህ ልኡካኖቹ የቄሱን ስም ፈልገን ተመልሰን እናገኛቸዋለን ብለው ተሰናብተው ወጡ። የቫቲካኑ ከኤምባሲው ገለጥ ያለ ንግግር አድርገዋል። ሰው ልጅን ጭፍጨፋ በኢትዮጵያ ቤትም ሀገር አንቀበልም፣ አንደግፍም የሚሉ ሰዎች ናቸው። መልካም፣ የመጨረሻው እድል አቶ ኪዳኔ ልስጥ። እርስዎ በማስተባበሩ ኃላፊነቱን ይወስዳሉና እንደ ተባለው በተለያዩ የጣሊያን ኤምባሲዎች ቀደም ብሎ በዝርዝር እንዳቀረቡት ጥያቄው ይቅረብ ይቀጥል እንጂ መልስ እስኪገኝ ድረስ የሚደረጉ የምጠብቋቸው ነገሮች አለ ወይ? እስከተባበሩት መንግስታት ድርጅት እና ቫቲካን ድረስ ለጉዳዩ አትኩሮት እንዲሰጡት እና ተገቢውን ተመጣጣኝ እርምጃ እንዲወስዱ ነው ጥያቄያችሁ። ና ከዚህ ከዋናው ከእለቱ መታሰቢያ ዛሬ ካደረጋችሁት እንቅስቃሴ በኋላ የሚቀጥሉ የሚጠበቁ ነገሮች አሉ። በእናንተስ መልሶችን እንዴት ነው የምታስተናግዱት? በጣም አመሰግናለሁ። ቁም ነገሩ እንግዲህ የሁሉ ሰልፍ ከተከናወነ በኋላ ምንድን ነው የሚቀጥለው ነው። ይሄንም በተመለከተ የእኛ ማህበር አንደኛ ደብዳቤ ለጣሊያን ፕሬዚደንት፣ እና ለጠቅላይ ሚኒስትሩ እንደዚሁም ደግሞ ለቫቲካን መሪ ለፖፑ አሁን ያሉ ፖፕ ቤኔዲክት ናቸው፣ በቅርቡ ቢለቁም ያው ይቀጥላል። ለእነሱም እና ሶስተኛ ደግሞ ለአውሮፓ ማህበር ፓርላሜንት ደብዳቤዎች ጽፈናል። እነዚህ አሁን የተጻፉት ደብዳቤ ሁሉ ነው ዛሬ ለዋሽንግተን ዲሲ ለጣልያን ኤምባሲ የተሰጡት እና ሌሎችም ከተሞች እንደዚሁ፣ ለምሳሌ እንደ ኒውዮርክ፣ ሮም፣ እንደዚህ እንዳለው እነዛ ደብዳቤዎች ይሰጣሉ። እና እንግዲህ ያንን በተመለከተ ግፊታችን ይቀጥላል እና በእኛ በኩል ከምናከናውናቸው ነገሮች አንደኛው ከኢትዮጵያ አርበኞች ማህበር ጋር በመተባበር ጥረቱን ትግሉን መቀጠሉ ነው። እና አዲስ አበባም በኢትዮጵያ አርበኞች ማህበር እና በእኛ ማህበር ህብረት የካቲት አስራ ሁለት አደባባይ እና ቅዱስ ሥላሴ ካቴድራል ስነ ስርአቶች ተከናውነዋል። በእውነቱ ይህን የሚሰሙ ሁሉ ደግሞ አንድ ነገር ማሳወቅ የምፈልገው እኛ ድረገጽ ዩ ግሎባል አላይንስ ፎር ኢትዮጵያ ዶት ኦርግ እዛ ላይ እየተፈረመ ያለ አንድ ዓለም አቀፍ አቤቱታ አለ ይኸውም ቫቲካን ኢትዮጵያን ህዝብ ይቅርታ አስጠይቅ የሚል ነው። እስካሁን ወደ ሶስት ሺ ስምንት መቶ ሰዎች ከሰላሳ አገር በላይ ፈርመውታል። ሌሎችም እየፈረሙ ያንንም እንድናቀርብ ነው እና ዛሬም ጣሊያን ኤምባሲ ከቀረቡት ሰነዶች አንደኛው ይህንን ሶስት ሺ ሰዎች የፈረሙትን የስም ዝርዝር ጭምር ቀርበላቸዋል እና በእውነቱ ጠንክረን የሀገራችንን ክብር እና ፍትህ ለማስጠበቅ መቀጠል ያለብን ጉዳይ ነው። አቶ ኪዳኔ አለማየሁ ከጅምራችሁ ወይም ከውጥናችሁ አንዱ ትልቁ ቫቲካን በሞሶሎኒ ለተፈጸመው ግፍ ይሁንታ እንደ ሰጠች የሚቆጠር የሚያበረታታል እርምጃ ወስዳለችና ቫቲካን ይቅርታ ተጠይቅ የሚል ውጥን እንዳላቸው አስረድተውናል። የቫቲካን የይቅርታ ጥያቄ የቀደመውን ይመልከት እንጂ ዛሬም ቫቲካን እጇን አስገብታለች የሚል ወቀሳ ወይም ትችት እየተሰማ ነው። በዚህ ሐውልት ምረቃ ጊዜም የቫቲካን ተጠሪዎች መገኘታቸውን የሚገልጽ መረጃ እየሰማን ነውና ምን ማለት ነው? ይሄ ፊት ከያዛችሁት የይቅርታ ጥያቄ ጋርስ እንዴት ነው የምታስተናግዱት? አዎ የቫቲካን ጉዳይ እንግዲህ ትንሽ ያከራክር የነበረው ፓየስ አስራ አንደኛ ባርከዋል ወይ ደግፈዋል ወይ እንዲህ የሚል ባል ነበረ። አሁን በማስረጃ አቅርበናል። ለምሳሌ የኒውዮርክ ታይምስ ላይ ፌብርዋሪ አስራ ሶስት አስራ ዘጠኝ መቶ ሰላሳ ሰባት በወጣው ዘገባ ፓየስ አስራ አንደኛ በጊዜው የነበሩትን ጣሊያን ንጉስ ቪክቶር ኢማኑዌልን የባረኩ መሆኑን ሲባርኳቸውም የጣሊያን ንጉስና የኢትዮጵያ ንጉሰ ነገስት ብለው የባረኳቸው መሆኑ ተገልጿል። አሁን ደግሞ ያ ሁሉ ሳይበቃ እንቅርት ላይ ጆሮ ደገፍ እንደሚባለው ሰሞኑን በኦገስት አስራ አንድ ሁለት ሺ አስራ ሁለት ላይ ለግራዚያኒ በተሠራው በተሰራው መታሰቢያ ሀውልት ምረቃ ላይ የቫቲካን ተወካይ እዛ ነበሩ እና ስማቸው ዶን ኤኒዮ ኢኖሴንቲ ይባላል፣ እዛ ነበሩ። ይሄ ብቻ አይደለም። ፖፕ ፓየስ አስራ አንደኛ የሞቱት አስራ ዘጠኝ መቶ ሰላሳ አስራ ዘጠኝ እንደ ፈረንጅ አቆጣጠር ነው እሳቸውን የተኳቸው ፖፓያስ አስራ ሁለተኛ ናቸው። የፖፓያ አስራ አንደኛ ጸሐፊ፣ ካርዲናል የነበሩ ናቸው። አሁን ቫቲካን እኛን ፖፓያስ አስራ ሁለተኛ የሙሶሎኒ በእውነቱ ቀኝ እጅ የነበሩትን ቅዱስ ለማለት እዛ ሂደት ላይ ነው ያሉት እና ቫቲካን ክርስቲያናዊ ድርጅት ነው። ለአይሁዶች በመደጋገም ይቅርታ እያሉ ተማጽነዋል። ግን የኢትዮጵያን ሕዝብ በምን ምክንያት እንደሆነ አይታወቅም ከፋሽስት ጋር እጅና ጓንት ሆነው የሰሩት ችላ በማለት እስካሁን ድረስ ይቅርታ አልጠየቁም። እና በዚህ ምክንያት ነው እኛ በእውነቱ ይህን ያደረጉትን ሁሉ ያውቃሉ። ስለዚህ ያንን ተግባራቸው እንዲወጡ እየጠየቅን ነው። በሂደት ቫቲካን ይቅርታ ጠይቅ የሚለውም ሆነ ሌሎች በጣሊያን መንግስት በኩል እንዲወሰዱ የምጠይቋቸውን እርምጃዎች በተመለከተ ሂደቱን ተከታትለው ወደፊት እንዘግባለን። እንደው ለማጠቃለያ በአጭሩ በሀያ ስድስት የተለያዩ ከተሞች ያደረጋችሁት እንቅስቃሴ ከዚያም በላይ ቁጥሩ ሊሆን እንደሚችል ትላንት ጠቀስ አድርገዋል። ምን አይነት እንደው ድምዳሜ ላይ እንድደርሱ አድርጓችኋል? መለስ ብለው ሲመለከቱ በትላንትናው ቀን ያካሄዳችሁትም ሆነ ቀጣይ የምታካሄዷቸው ጥረቶች ምን አይነት ድምዳሜ ላይ ደርሳችኋል በኋል እስካሁን የምታደርጉትን እንቅስቃሴ እንደው ለመገምገም ካበቃው አዎ፣ ባጭሩ አቶ አሉላ በእውነቱ በኢትዮጵያ ታሪክ ለመጀመሪያ ጊዜ በዓለም አቀፍ ደረጃ ሀያ ሰባት ደርሷል። በነገራችን ላይ ሀያ ሰባት ከተሞች በዚህ ለኢትዮጵያ ስለሚያስፈልገው ፍትሕ ተንቀሳቅሰው ኢትዮጵያን ብቻ አይደሉም የኢትዮጵያ ወዳጆች ለምሳሌ ጣሊያን ሀገር ኢትዮጵያ መረዳጃ ማህበር አለ። ግን ከነሱ ጋር የጣሊያን አርበኞች እና ሌሎችም ጣሊያዊ አይሁዳውያን ተሰልፈው ነበረ። እንደዚሁም ቴል አቪቭ ሰላማዊ ሰልፍ ተከናውኖ ነበረ። ኢየሩሳሌም ጸሎት፣ እኛ ገዳም ተከናውኗል እና ያንን ያመቻቹት አቶ ሞላ ጋሻው የሚባሉ በእውነቱ በእኔ በኩል አርበኛ አድርግ የማያቸው ናቸው እና በየከተሞቹ እንደ ቫንኩቨር እዚህም ዋሽንግተን ዲሲ እና ኒውዮርክ ብዙ ጉዳዮች ተከናውነዋል። በአጭሩ ይሄ ምንድን ነው የጉዳዩን በጣም አንገብጋቢነት ለኢትዮጵያ ፍትህና ክብር አስፈላጊ መሆኑን አረጋግጦልናል። አሁን እንግዲህ ለወደፊቱ የምንቀጥለው ይህን ሁሉ በጥንቃቄ ተመልክተን በምን አይነት ስልት እና በህግም ሆነ በሌላ በቀጣይ የምንወስደውን እርምጃ ጥንቃቄ ተመልክተን አስፈላጊውን እናከናወን። በዚህ ውስጥ በእውነቱ ግንዛቤ የማስገኘቱ ነው። እና ቮይስ ኦፍ አሜሪካን እንደው ከልብ ሰላም አሰገን አላልፈም። አቶ ኪዳኔ አለማየሁ ዶክተር ሚካኤል ወሰን ለጊዜያቸው አመሰግናለሁ። እንግዶቼ እግዜር ይስጥልኝ። በጣም እግዜር ይስጥልናሉ። እግዜር ይስጥልና ታሉላ